የአውሮፓ ፓርላማ ጉባኤ በትናንት የስትራስቡርግ ውለው ባደረገው ውይይትና ባሳለፈው ውሳኔ አባል አገሮች የህብረቱን ውሳኔ እንዲያከብሩና በዳግም ሰፈራ ፕሮግራሙም ያለ ወላጅ ብቻቸውን ተሰደው ለሚገኙ ታዳጊ ልጆች ቅድሚያ እንዲሰጥ አሳስቧል። የህብረቱ የፍትህና የአገር ውስጥ ጉዳይ ሚኒስትሮች በዚሁ ጉዳይ ባደረጉት ስብሰባም የህብረቱ የስደተኞች የጋራ ፖሊሲ ጉዳይ አሁንም አወዛጋቢ አጀንዳ ሆኖ እንደቀጠለ መሆኑ ተገልጿል። ስደተኞችን ወደ ህብረቱ እንዳይመጡ ለማድረግና ለመቆጣጠር በሚያስችለውና ውጫዊ የስደተኞች ፖሊሲ በሚሉት የህብረቱ ሀገሮች ስምምነት እንዳላቸው የሚታወቅ ሲሆን የገቡትን በማስተናገድና በተወሰኑ ሀገሮች ላይ ያለውን ጫና በመጋራት በኩል ግን ሰፊ ልዩነት እንዳለ ነው የሚነገረው። ከአባል ሀገሮች ውስጥ ፊንላንድና ማልታ በዳግም ሰፈራ ከጣሊያንና ግሪክ ከተመደቡላቸው መካከል አብዛኛዎቹን በመቀበል የሚጠቀሱ ሲሆን ፖላንድና ሃንጋሪ ደግሞ ምንም ካልወሰዱት መካከል እንደሆኑ ነው የሚታወቀው። የወቅቱ የህብረቱ ፕሬዚደንት ማልታ የአገር ውስጥ ጉዳይ ሚኒስትር ሚስተር ካረሜሎ አቤላ ከስብሰባቸው በኋላ በሰጡት አስተያየት በአባል አገራት መካከል ያለው ልዩነት በውስጣዊ የስደተኞች ፖሊሲ ላይ መሆኑን አረጋግጠው በችግሮቹ ላይ ውይይት በማድረግ የካውንስሉን ውሳኔ ተግባራዊ ለማድረግ ጥረት እየተደረገ እንደሆነ ገልጸዋል። የአውሮፓ ኮሚሽን የአገር ውስጥና የስደተኞች ጉዳይ ኮሚሽነር ሚስተር ዲሚትሪስ አብራማፖሎስ ግን የተወሰነውን ውሳኔ አባል መንግስታት ተግባራዊ እንዲያደርጉ ማስጠንቀቂያ ነው የሰጡት ጥቂቶች ብቻ ጋርነታቸውን እያሳዩ ሌሎቹ ግን ምንም ሳያደርጉ መቀጠል አይቻልም። አሁን ጊዜው ሁሉም አገሮች ኃላፊነታቸውን መወጣት ያለባቸው ጊዜ ነው በማለት ባለፈው አንድ ዓመት ሙሉ አንድም ስደተኛ ሳይወስዱ ወይም ለመውሰድ ፈቃደኝነታቸውን ለግሪክና ጣሊያን ያልገለጹት አሁኑኑ ማድረግ እንዳለባቸው አሳስበዋል። መንግስታት ይህን ካላደረጉ ኮሚሽኑ በህብረቱ ደንብ መሰረት በአባል አገሮች ላይ እርምጃ እንደሚወስድም ኮሚሽነር አቭራሞፖሎስ አስታውቀዋል። መንግስታት በጋራ ለወሰኗቸው ውሳኔዎች ተግባራዊነት በህግ የመገደድ በሞራል የመጠየቅ ኃላፊነት እንዳለባቸው ሲገልጹም አባል ሀገሮች ያልሆኑ ምክንያቶችን መደርደር ማቆም ያለባቸው ጊዜ ላይ የደረስን ይመስለኛል። ጊዜው ውሳኔዎችን የምናከብርበትና የምንፈጽምበት ሲሆን፣ ይህም ፖለቲካዊም ሞራላዊም ነው ግዴታም ነው ብለዋል። የመንግስታትቱ የህፃናት መርጃ ድርጅት ዩኒሴፍ ትናንት ብራስልስና ኒውዮርክ ይፋ ባደረገው መግለጫ ብቻቸውን የሚሰደዱት ህፃናት ጉዳይ አሳሳቢ መሆኑን በመግለጽ ቁጥሩ እንደ አውሮፓ አቆጣጠር በ2010 ከነበረው በአምስት እጥፍ በማድረግ 300000 መድረሱን ይፋ አድርጓል። እንደ ዘገባው ከሆነ ባለፈው ዓመት ጣሊያን ከገቡት በብዙ ሺህ ከሚቆጠሩ ታዳጊ ወጣቶችና ህፃናት ውስጥ 92 ከመቶው ወላጅ አልባ ናቸው። የዩኒሴፍ ምክትል ዳይሬክተር ሚስተር ጁስቲን ፎርሲት በሰጡት መግለጫ እንዳረጋገጡት ግን በተለያዩ አገሮች ካላቸው ተመክሮ በመነሳት በዘገባው የተገለጸው በጣም ጥቂቱ ነው። ብዙ ያልተቆጠሩ ህፃናት አሉ። ስለዚህ ይህ ከጥቂት ዓመታት በፊት ከነበረው አምስት እጥፍ ነው ያልነው 300ሺ ከብዙ ጥቂቱ ነው ብለዋል። ዩኒሴፍ በመግለጫው መንግስታት ወላጅ አልባ ስደተኛ ሕፃናትን ከበዝበዛና ጥቃት እንዲታደጓቸው እንዳያስሯቸው በተቻለ መጠን የልጆችን ደህንነት ለማረጋገጥ ቤተሰቦችን አንድ ላይ እንዲያደርጓቸው የትምህርትና የጤና እድል እንዲሰጧቸውና ከማናቸውም አይነት የጥላቻና የዘር መድሎች እንዲታደጓቸው የሚጠይቁ አጀንዳዎችን ተግባራዊ እንዲያደርጉ ጥሪ አድርጓል። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራስልስ